ሰሞኑን ስናስተዋውቅ እንደነበረው ጥያቄው መልስ ዝግጅታችን የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል አቶ ነአምንን ይዘን ቀርበናል። የትግራይ ሕዝብ ዴሞክራሲያዊ ንቅናቄ መሪ የአቶ ሞላ አስገዶምን የአገር አድም ጥምረቱን ጥሎ ወደ ኢትዮጵያ መመለስ ኤርትራ የቀሩት ድርጅቶች ላይ የሚኖረው አንደምታ ኤርትራ ውስጥ የሚንቀሳቀሱ የኢትዮጵያ ተቃዋሚዎችና የኤርትራ መንግስት ግንኙነት ጭምር በርካታ ጥያቄዎች ተነስተዋል። ለመጀመሪያው ክፍል ዝግጅት መስመሩን ለፕሮግራሙ አዘጋጅና አቅራቢ ለትዝታ በላቸው እንተዋለን። አመሰግናለው አቶ ነአምን ዘለቀ፣ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊ እና የንቅናቄው ምክር ቤት አባል ስለ ትብብሮ አመሰግናለሁ ቀርበው የአድማጮቻችንን ጥያቄ ለመመለስ ፈቃደኛ ስለሆኑ እኔም በጣም አመሰግናለሁ። የአሜሪካ ድምፅ ሬዲዮ ለሰጣችሁኝ ዕድል በራሴም በንቅናቄውም ስም፣ ወደ ጥያቄው መልስ ዝግጅታችን ከመግባታችን በፊት ለአድማጮች ላሳስብ ወደው፣ ዝግጅታችን የሁሉንም ወገኖች አስተያየት ያካተተ እንዲሆንና የተሟላ ግንዛቤ እንዲያስጨብጥ የኢትዮጵያ መንግስት ባለስልጣናት በዚህ ፕሮግራም እንዲሳተፉና የህዝቡን ጥያቄ እንዲመልሱ ጥረት አድርገን ነበር። ደጋግመን ወደ ባለስልጣናቱ ቢሮ ብንደውልም ለጊዜው ሊሳካልን አልቻለም። ስለዚህ በቅርቡ የኢትዮጵያ ማስታወቂያ ሚኒስትር አቶ ሬድዋን ሁሴን በመንግስት መገናኛ ብዙሀን ላይ ስለ ድምህት ማለትም የትግራይ ህዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ወደ ሀገር መመለስ ተጠይቀው የመለሱትንና ለሌሎችም ታጣቂ ተቃዋሚዎች ያቀረቡትን ጥሪ ላሰማ የፈለገ አይነት አቋም ይኖራል። በአንድ በኩል ኢትዮጵያ ውስጥ በጎ ነገር እናመጣለን ብለን ሄደን ከነበረ ያ በጎ ነገር እየመጣ ነው። የሚሞላው ነገር ካለ እሱን በማፍረስ ሳይሆን እሱ ላይ በመጨመር ነው አስተዋጽኦ ማበርከት የምንችለው ይሄን ደግሞ ለማበርከት መሳሪያ ጥለን አገር ቤት ለማመለስ ነው ብለን ያመንነው ነው ለውጥ በጣም ትክክለኛ ውሳኔ ነው። ስለዚህ በአንድ በኩል ጥያቄ መቀየሯ ነው እውነታው፣ በሌላ በኩል ግን የተቀየረ እውነታን መገንዘብ የሚያስችል አስተውሎት ነው ለውጡ ይሄን እውነታ ማለት ተሳናቸው አሁንም አሉ። ስለዚህ ከዚህ ያህል መማርቅ አለበት። ሌላውም ዳርዳር የሚለው ለራሱ እየፈረሰ ባለቤት አብሮት እንዳይፈርስ ጥንቃቄ አድርጎ እየተገነባች ባለች ኢትዮጵያ ውስጥ አስተዋጽኦ ማድረግ አለብን ብሎ መምጣት አለበት ማለት ነው ሌላውም ነፍጠ ያነገበ አካል። አቶ ሬድዋን እንግዲህ እንደሚሉት ኢትዮጵያ ውስጥ ለውጥ አለ። የድምህት መሪ አቶ ሞላ አስገዶምም ለውጥ መኖሩን ተገንዝበው ለኢትዮጵያ ለውጥ ለማበርከት ነው የተመለሱት የሚል ድምዳሜ ነው። አሁን እንግዲህ ለአርበኞች ግንቦት ሰባት ንቅናቄ ተወካይ እንግዳችን ለአቶ ነአምን ዘለቀ ወደ መጡት ጥያቄዎች እናልፋለን። የመጀመሪያው ጥያቄ ነው አቶ ነአምን ጋሻዋታ፣ አዲስ አበባ የምደውለው ከዚህ አሜሪካ ሚያፕል ሚኒስታ ነው። እንደሚታወቀው ኢትዮጵያ ከሶስት ሺ እድሜ በላይ ያላት ሀገር ናት። አንዳንድ ድርጅቶች እና ግለሰቦች የራሳቸውን እድሜ ቢያስቀምጡም ሙሉ በሙሉ በሚባል ምሳ የኢትዮጵያ ታሪክ የሚያዘነብለው ከጥቆ መስጋል ነው። አንድ ገዥ ወይም ንጉስ ስልጣን የሚይዘው ነባሩን ገዥ በመግለል ወይም በማስገደል ነው። ወይም በዘር ነው። ኢህአዲግ ስልጣን ሲይዝ ለብዙ ዲሞክራሲና እኩልነት እናሰፍናለን ብለው ነበር። ተገራጅ ጥስምና መቶ ፐርሰንት አሸነፍ ማሩ እንጂ እናንተ ምን እንድትማምን ይቻላል? በጦር የመጣ መንግስት ዲሞክራሲ ያስብናለን ሙሉ በሙሉ ወደ ጦርነት እንትውት መቼ ነው? አመሰግናለሁ። አቶ ናምን እሺ፣ ምጥሩ ጥያቄ ነው። እንደሚታወቀው እኛ የምናደርገው ትግል የኢትዮጵያ ውስጥ ለአንዴና ለመጨረሻ ጊዜ የወያኔ ስርዓት የመጨረሻው አንባገነን ስርዓት እንዲሆን ነው። የእኛ ንቅናቄ አላማ ኢትዮጵያ ውስጥ መንግስት ስልጣን ከወያኔ በኋላ ተይዞ ፖሊሲዎች ይዞ ኢትዮጵያን ለማስተዳደር ወይም ለመምራት ሳይሆን የኢትዮጵያ ህዝብ የመረጠው ዲሞክራሲያዊ ስርዓት በራሱ ውሳኔ በራሱ ሉዓላዊነት በራሱ ሊመርጥ የሚችልበትን ሁኔታዎች ለማመቻቸት ነው። ትግላችን ያው ቡናጫችን ከተመሰረተ ጊዜ ጀምሮ በይፋ ለህዝብ በተደጋጋሚ እንደገለጽ ነው። ይህ የእኛ ትግል ኢትዮጵያ ለአንድና ለመጨረሻ ጊዜ ህዝብ በዲሞክራሲያዊ መንገድ በነጻ፣ በፍትሐዊ፣ በነፃ ምርጫ የሚፈልገውን ፓርቲ ፓርቲዎች በነጻ እንዲመርጥ ነው እና በእርግጥ ጠያቄ እንዳለው ከዚህ ቀደም የነበሩ የተለያዩ የፖለቲካ ንቅናቄዎች በታሪክ ውስጥ የነበሩ ሲመጡ ወደ ስልጣን ወያኔንም ጨምሮ ለህዝብ የተገባው ቃል እና በኋላ የመጣው እውነታ የተገላቢቶች ወይም አራምባና ቆቦ ናቸው። በእኛ እምነት በእኛ ትግል በጽኑ የምናምነው ይህ ትግል ለዴሞክራሲያዊ ስርዓት የሚደረግ ትግል ነው። የኢትዮጵያ ህዝብ ከእንግዲህ በኋላ ምንም አይነት አምባገነናዊ ስርዓት እንዲኖር በፍጹም የሚፈልገው አይደለም። የእኛም ምኞትና ፍላጎት ይህንኑ ስርዓታዊ ስርዓት ምን ማለት ነው። አቶና ምን አመሰግናለው። ተከታይና ተመሳሳይ ጥያቄ አለ። በኢሜይል የመጣልን ከአቶ ምስጋና ከዋሽንግተን ዲሲ ነው የላኩት። ኢሜላቸውን ምን ይላሉ ጦርነት በታሪካችን ብዙ ጎድቶናል። ህዝብ አልቋል። ለድህነትም ዳርጎናል። አምባገነኖችንም ፈጥሯል። አርበኞች ግንቦት ሰባት የትጥቅ ትግል የጀመረው አማራጭ ስላጣሁ ነው በሚል እንደሆነ እረዳለሁ። ግን ጦርነትን የሚያስቀር የእርቅና ድርድር ጥረት ቢደረግ ድርጅቱ ያለው አቋም ምንድን ነው? ጥሪ ቢደረግለት ይቀበላል ወይ? ይላሉ አቶ ምስጋና። ጥሩ ጥያቄ ነው። ከዚህ በፊት እኮ ሀያ አራት አመት ሙሉ በተለያዩ የፖለቲካ ሀይሎች ኢትዮጵያ ውስጥ ብሔራዊ ሰላምና እርቅ ብሔራዊ እርቅና ሰላም እንዲወርድ ብዙ ጥረት ተደርጓል። እንደሚታወቀው የኢትዮጵያ ሕዝብ ይህንን ያውቀዋል። ለዚህ እንቅፋት የሆነው የወያኔ ውሮ ባገናዊ ስርአት ከማንም ጋር አልተጣላንም፣ እርቅ የለም ያለው ወያኔ ነው። በምንም አይነት መንገድ እርቅና ሰላም ብሔራዊ እርቅ እንዲወርድ አይፈልግም። እንደሚታወቀው በሰላማዊ መንገድ በሰላማዊ ትግል ኢትዮጵያ ውስጥ ለውጥ እንዲመጣ ሁሉንም ሁኔታዎች ደንቅሮ ያዘበት እና ሰላማዊ ትግል ኢምፖስብል ወይም በጣም አስቸጋሪ ወይም ደግሞ አዳጋች እንዲሆን አድርጎ ሰላማዊ ታጋዮችን በማሰር ከግግር እንዲሰደዱ በማድረግ ሰላማዊ ትግል ምንም አይነት ለውጥን እንዳይመጣ አደረገው ወያኔ። ይህ ስርዓት ትጥቅ ትግል ካልሆነ ሊንበረከክ አይችልም። የኢትዮጵያ በተደጋጋሚ አይቷል። አሁን እንኳን የመጨረሻው ምርጫ ብናይ በመቶ ፐርሰንት አሸነፍኩ የሚል በጣም አሳፋሪና አስቂኝ የሆነ ቧልትና ፌዝ በኢትዮጵያ ህዝብ ላይ እያላገጡ በመቀጠል የሚፈልጉ የሚፈልግ ስርዓት ነው። ስለዚህ ለእርቅና ለድርድር በሩን የዘጋ ትምክተኛ ስርዓት ስለሆነ ይሄ ስርዓት ሊንበረከት የሚችለው በትዝቅ ትግል ብቻ ነው። አቶ ናምን ግን ከአሁን ቀደም የሆኑትን ነው አሁን የገለጹልን። የጠያቂያችን ጥያቄ ምንድን ነው? ጥሪ ቢደረግለትስ ይቀበላል ወይ ከአሁን በኋላ ለእርቅ ጥሪ ቢደረግላችሁ ትቀበላላችሁ ወይ? ጦርነት እንዲቆም ማለት ነው። ከኢትዮጵያ ህዝብ ጋር መታረቅ ነው ያለበት። ይሄ ስራ እኮ መጀመሪያ ሁሉንም የፖለቲካ እስረኞች መፍታት አለበት። የተለያዩ ኮንፊደንስ ቢልዲንግ ነገሮች መውሰድ አለበት። ይህንን ካደረገ በኋላ ስለ እርቅ እኛ እናስብበታለን። ከኢትዮጵያ ህዝብ ጋር አሁን በበደል በሰቆቃ፣ በግፍ የተያዙ የተለያዩ ህብረተሰብ ክፍሎች አሉ። የህዝብ ጥያቄዎች አሉ። እነሱን መመለስ ነው። ከኛ ጋር ሳይሆን ከኢትዮጵያ ህዝብ ጋር መታረቅ አለበት ይህ ግፈኛ ስርዓት። ወደሚቀጥለው ጥያቄ እንሄዳለን። ጤና ይስጥልኝ፣ ቪዎች እንደምን አላችሁ? በቅድሚያ የምደውለው ከአውስትራሊያ የሬት ጋውን እባላለሁ። መጀመሪያ ለኢትዮጵያ ህዝብ እንኳን ደሰላችሁ፣ እንኳን ለእግዚአብሔር ለዚህ ትራንስፖርት ድል አበቃችሁ ብዬ ለማስተላለፍ እወዳለሁ። በሚቀጥለው ለ አቶ ናአምን፣ ኤርትራም ውጊያ ይሁን የተቃዋሚ ድርጅቶች ውጊያ ተቃዋሚ ድርጅቶችና በኢህአዴግ ላይ የሚደረገው ውጊያ በምን አይነት መልኩ ነው የሚካሄደው? እሱ እንዳሉት ህዝቡን ሳይነካ ወይም ውጊያው ማህበረሰብ ሳይነካ የሚደረግ ውጊያ አይነት ነው። እና በአጠቃላይ የጦርነት ጥሩ የለውም። እና እባካችሁ በሰው አልባ ነው ወይ የምትዋጉት ከኢትዮጵያ ጋር ብላችሁ ብታቀርቡልኝ ደስ ይለኛል። አመሰግናለሁ። አቶ ናምን ጠያቂው ያቀረበው አስተያየት ግልጽ አይደለም፣ ግን ለገባኝ ከሆነ ይሄ ይሄ ትግል የሚካሄደው በቀደም እንዳልኩት መብቱንና ነጻነቱን በተገፈፈው የኢትዮጵያ ህዝብና ጥቂት ግፈኛ፣ ዘረኛ እና በጣም ዘራፊ ዘርፎ የማይጠቅሙ ጥቂቶች በእነሱ መካከል የሚደረግ ነው። የኢትዮጵያ ህዝብ ትግል ነው። የእኛ የአርበኞች ግንቦት ሰባት ንቅናቄ ሰራዊት እና ሌሎችም ታጋዳሪዎች መከዱ ትግል ይህን ስርአት እኔ እንደሚመስለኝ አቶ ናአምን እንደገባኝ ጥያቄው እናንተ መንግስትና ህዝብን ነጥላችሁ ነው ትናገሩት፣ መንግስትን ነው የምንወጋው ነው የምትሉት እና ይመስለኛል ጠያቂው ህዝብን ሳይነካ እንዴት ነው የምትዋጉት ነው የሚለው። ይሄ ቅድም እንዳልኩ ነው ትዘታ ይህ ትግል የነጻነት ትግል ነው። ህጻናት ትግል ደግሞ በመላው ህዝባችን የሚፋፋም ትግል ነው። እኛ የተደራጀ የታጠቀ ሀይል አለን። ይህ ሀይል ከወያኔ ስርዓት ሀይሎች ጋር ይፋለም። እኛ እንደውም ትግላችን ከኢትዮጵያ ሰራዊትም ጋር አይደለም። የኢትዮጵያ ሰራዊት ራሱ የዚህ ዘረኛ ስርዓት ሰለባ ነው። ስለዚህ ይህን ስርዓት ያቆሙትን የመጨቆኛ ምሰሶች በሙሉ ኢላማችን አድርገን እንንቀሳቀሳለን። ከዚህ ውስጥ የሰራዊቱም አንዱ ነው። ነገር ግን ሰራዊቱ ስንል በሁለት መክፈል አለብን ከላይ ዘርፎ የማይጠቅሙ ጀኔራሎች አሉ። ከአንድ አናሳ ብሔረሰብ የህወሀት ጀኔራሎች አሉ። ከታሽ ደግሞ ጭቁኑ ሰራዊት አለ እና ትግላችን ከዚህ ከጭቁን ሰራዊት ጋር አደለም። ህዝብን ያጠፈ ትግል ነው። ይህ ትግል ደግሞ የህዝብ ትግል ነው። እኛ ብቻ ወደሚቀጥል የስልክ ጥሪ ጥያቄ እናልፋለን። ይሄ ለአቶ ናምን ዘለቀ ነው። ጥያቄ ምንድን ነው? አቶ ናምን ኢንተርቪው ሲያደርጉ በማክሰኞ ፕሮግራሙ አቶ ሞላ አስገዶም ወደ ኢትዮጵያ ሲሄድ ሱዳን ላይ መሳሪያውን አስረክቦ ነው፣ ግን ኢትዮጵያ ከገባ በኋላ እስከነ መሳሪያው እስከነ መሳሪያው። አንደኛ ሱዳን ሲሄድ ካስረክበ እንዴት ነው ይሄ ራሱ? ማስመሰል አልቻሉበትም ብዬ አስባለሁ። ሁለተኛ ደግሞ ምንድን ነው አቶ ሞላ አስገዶም ይሄ ሁሉ ወታደር ይዞ ይሄዳ ከሄደ ለመሆኑ ስምንት ተወታደር ለመውሰድ ምን ያህል መኪና ቢወስድ ነው? እና ነገሩ አይታመንም። ነገር ግን አሁንም አንተ ስትገልጽ ብዙ ግለጽ ያልሰጠኸው ግንቦት ሰባት እኔ ከኤርትራ ውጊያውን ከዳር ከሚጀምር ለምሳሌ ከአዲስ አበባ ጀምሮ እስከ ድንበር ባሉት አካባቢዎች የገጠራማና የከተማ አካባቢዎች እንቅስቃሴ መጀመር ይችላል። ከወያኔ ጋር ፊት ለፊት መጋፈጥም ያስፈልግ አይመስለኝም። እሺ እንግዲህ ብዙ ተብሏል ሞላ በምን አይነት ሁኔታ እንደወጣ ግን በአጭሩ የአዲስ አመት በዓልን እናከብራለን በሚል በማጭበርበር ወይ በማሳሳት የተወሰኑ ሰራዊትን ይዞ እስከ ድንበር ድረስ በሌሊት ሄዶ ከዛ በኋላ ወደ ሱዳን ውስጥ ዘልቆ ገብቷል። ከነ የተወሰኑ መሳሪያዎች፣ የተወሰኑ ሰዎች ይዞ ነው የሄደው። ያው እንደሰዋ ምን ያህል ቁጥር ገባ፣ እንዴት ገባ፣ ከዛ በኋላ ምን ሆነ ለሚለው ነገር ብዙ አስፈላጊ አይመስለኝም ሁን በዛ ዝርዝር ውስጥ ገብቶ ግን በፋክትሪ ሜንት እውነታው ያው የተባለው ነው። ገብተዋል፣ መሳሪያ ይዞ ገብተዋል፣ ሰዎች ይዞ ገብተዋል። በሌሊት ብዙዎችን አሳስቶ ነው ይህንን የፈጸመው። እሱ ያንን ካልኩኝ ወደሚቀጥለው እዚህ ላይ ሊብራራ የሚገባው ምንድን ነው አቶ ነአምን ሱዳን ትሪቢዩን የ ሱዳን መንግስት፣ መሳሪያ ታጥቀው አቶ ሞላ አስገዶምን ተከትለው ወደ ሱዳን ድንበር የገቡትን ቁጥራቸው ምንም ያህል ምን ትጥቅ አስፈትቶ ነው ወደ ወደ ትግራይ የላከው የሚል ጽፏል። እና በዛ ላይ ነው ጥያቄ የቀረበለት ሊሆን ይችላል ሊሆን ይችላል። እኔ ይሄንን ዝርዝር በደንብ አላውቀው በምን ሁኔታ እሺ እንግዲህ ወደ ቀጣዩ ተወያይታችኋል ወይ ይሄ ሀይል ከወጣ በኋላ ኤርትራ ባለስልጣናት ጋር ወይንም ድርጅታችሁ እርስ በርሱ ተወያይቷል ወይ የሚለው ላይ ይህንን ጉዳይ እንግዲህ እኔ ዝርዝሩን ባላቅም የሚመለከታቸው የንቅናቄያችን እንዲሁም የሀገራትን ጥምረቱ አመራሮች የደሚትንም ጨምሮ በመካከል በድርጅቱ ውስጥም ሆነ በአመራር ደረጃ እንዲሁም ደግሞ ከኤርትራ መንግስት ጋር የተዋዩ ይመስለኛል። ዝርዝሩን አላውቅም። እኔ በውይይቱ ውስጥ ተሳታፊ ያለበት። ወደሚቀጥለው ጥያቄ እንሄድ። አሎ፣ ቫይስ ኦፍ አሜሪካ ሰላም ናችሁ። እንዲል ናችሁ አቶ ምን ዝልቅ ያለው ነገር ካለ ከዛ ልጨምር ፈልጋለሁ ኤርትራ ውስጥ ከሻቢያ ጋር ምን ግንኙነት ነው ያለው? አዘና ምን ዘለቀ ምክንያቱ፣ ኤርትራ ተቃውሞ አይደለም አያስርም፣ የማያሳቃኙም ካለ ይሄ ፎልስ ኢንፎርሜሽን እየሰጠ ኢትዮጵያኖች እያስገደለ ነው። ያለ ሻቢያ ነገ ይሄዳል፣ ኢህአዴግ ይሄዳል። በህግ ግን ፎልስ ኢንፎርሜሽን ይሄ ሰውዬ መጠየቅ አለበት። ምክንያቱ አርበኞች ግንባር የዛሬ ሰባት አመት ወደ ሀያ የሚሆን ነው ተሰናይ የተገደሉት። አሁን ከእንግሊዝ ሀገር የሄደ ወጣት ቱ ታውዘንድ ትወልፍ የት ገባ? እዚህ ገባ አይባልም። እና ምንድን ነው ዓላማው? ለገንዘብ ነ። አይ ቲንክ ግንኙነቱ የገንዘብ ግንኙነት ነው። ግን ለገንዘብ ተብሎ ያን ሁሉ ኤርትራ ተቋሚ አያስርም አይገድልም ማለት ይሄ በጣም ትክክል አይደለም። ምክንያቱ እነሱ ኢትዮጵያኖች ለመንባሳተን ኢትዮጵያኖች ለመግደል ነው። ከዛ ተዘጋጅቶ ያለ ኢትዮጵያ ለመጥፋት ዋነኛው ነው የተነሱት እና ይሄ እንደዚህ ማለት በጣም ጥሩ አይደለም። ነገ ሊያስጠይቅ ይችላል ሊያስጠይቃቸው ይችላል። አመሰግናለሁ። ሌላ እንዲሁ ተመሳሳይ ጥያቄ ላክል። ቀደም ሲል ከጠየቁት ከአቶ ምስጋና ምን ይላሉ፣ ሕዝብና ሌሎችም ኃይሎች በኤርትራ መንግስት ላይ ያላቸውን ጥርጣሬ በተጨባጭ ማስተባበል የምትችሉት እንዴት ነው? ህዝብ ጥርጣሬ ያለው የኤርትራ መንግስት ላይ የኤርትራ መንግስት ለተቀረው ኢትዮጵያ ዲሞክራሲና ሰላም አይመኝም፣ ለራሱም ህዝብ ዲሞክራሲ አልፈቀደም። ስለዚህ ሰላማዊት የሆነች ኢትዮጵያን አይፈልጋትም የሚል የህዝብ አስተያየት አለ። አድማጮች፣ የዚህ ዝግጅት ክፍል ሁለት በነገው ፕሮግራማችን ሰፋ ብሎ ይቀርባል። እንድታደምጡ ከወዲሁ እንጋብዛለን።